ኢትዮጵያና እስረኞቿ። ገዢው የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአደግ፣ በሀገሪቱ የተፈጠረውን ቀውስ ለማርገብ ከታሕሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ኮሚቴውን ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመልቀቅ መወሰኑን ማስታወቁ ይታወሳል። ይህንን ውሳኔ ታሕሳስ ሀያ አምስት ካሳለፈና በወቅቱ የግንባሩን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የግንባሩ አባል የሆኑት የአራቱ ድርጅቶች የአመራር አባላት በጋራ በሰጡት መግለጫ ካስታወቁ በኋላ እስረኞች እየተፈቱ ይገኛሉ። እስካሁን ስንት ሰው እንደተፈታ የመጨረሻው ቁጥር በእጃችን ባይኖርም ጉዳዩን የሚከታተሉ ግን ወደ ስድስት ሺህ እስረኞች መለቀቃቸውን ይናገራሉ። ነገር ግን በየወህኒው አሁንም ብዙ ሰው እስር ላይ እንደሚገኝ ቀደም ሲል የተፈቱና በቅርብ እናውቃለን የሚሉም እየተናገሩ ነው። በተጨማሪም ከአስቸኳይ ጊዜ አዋጁ በኋላ ወደ አንድ ሺህ የሚጠጉ ሰዎች መታሰራቸውን ኮማንድ ፖስቱ አረጋግጧል። ተከታዩ የጽዮን ግርማ ዘገባ ስለ ዛሬ የእስረኞች ሁኔታ ይዳስሳል። የተፈቱት ጥቂቶች ናቸው። በየእስር ቤቱ ያሉት አሉ፣ አልተፈቱም፣ ፍርድ ቤትም የሚመላለሱ አሉ። ከየት ከየት የታሰሩና በምን ጉዳይ የታሰሩ ናቸው አሁን በእስር ላይ የቀሩት አሉ የምትሉት እና የት የትስ እስር ቤት ነው የሚገኙት? ሁሉም ኦሮሚያ ውስጥ እኮ ነው። በአጠቃላይ ከተለያዩ እዚህ ማዕከላዊ መጥቶ የታሰሩ ነበሩ። በተለያየ ቦታ እኮ ነው። በሀገሪቷ ውስጥ እኮ ብዙ እስር ቤቶች አሉ። በዞንም ያሉ አሉ፣ በየቦታው አሉ። አቶ ወንድሙ ኢብሳ የኦፌኮ አመራሮች ጠበቃ ሲሆኑ በአብዛኛው ከኦሮሚያ ክልል የታሰሩ ወደ ስድስት መቶ የሚደርሱ እስረኞችን ጉዳይ ወክለው ፍርድ ቤት ይከራከራሉ አሁን ከኦሮሚያ ክልል በተቃውሞ እንቅስቃሴ ውስጥ ታስረው ከነበሩ ሰዎች ያልተፈቱ ብዙ ናቸው ይላሉ በአንደኛ ደረጃ በአጠቃላይ እንደ ኢትዮጵያም የኦሮሚያ እስረኞች ይበዛሉ በዚህ እኔ በያስኩላቸው ወደ አምስት መቶ ሰማና ስድስት የሚሆኑት ውስጥ ዘጠና ከመቶ ኦሮሞዎች ናቸው ከነዚህ ውስጥ ወደ አምሳ አምሳ አካባቢ ተፈተዋል አሁንም ከግማሽ በላይ የሆኑ ወይም ደግሞ ግማሽ የሆኑ ቂሊንጦ፣ ዝዋይና ሸዋሮቢት እንዳሉ ነው የማውቀው። አጠቃላይ የኦሮሚያ እስረኞች ከብዛትም አንጻር እኔ አሁን እየተወሰደ ካለው አጠቃላይ ስዕል አንጻር አልተነቃነቀም እንደሆነ አልተጀመረም ማለት እችላለሁ። ምክንያቱም አሁን እኔ ራሴ ከያዝኳቸው ውስጥ ግማሽ መድረሱንም እርግጠኛ አይደለም። ተስፋ የማደርገው ግን አሁን በተለይ ከሁለት ቀን ወዲህ መቶ አስራ አራት ይለቀቃሉ ከተባለው ወዲህ ትላንትናም ከዛሬም ድረስ የወጡ ሰዎችን መረጃ ስላለን ቶታሊ ሲታይ ከኦሮሚያ የተያዙ ሰዎች ስሩ አልተለቀቀም። ከፍ ብል ግን አንድ ሶስተኛ ቢለቀቁ ነው። እርግጠኛ ነኝ ሁለት ሶስተኛ አለ ከእያንዳንዱ ቦታ የሚደርሰኝ አጠቃላይ ስሩ በኦሮሚያ ውስጥ በስፋት ነው ያለው። ገና አልተለቀቁም። የተለቀቁት አሁን ታዋቂዎችና ዝነኞች የሚታወቁ ሰዎች እንደሆኑ ነው የምረዳው። ወደ ሰባ አምስት መዝገብ ነው ያለኝ እና ከሰባ አምስቱ መዝገብ አሁንም ከስልሳ በላይ መዝገቦች አሉ። ለምሳሌ በግምት ሳያ ነው በቀለ ገርባ በምለው ላይ አሁን አንድ ሰው ቀርቷል። አንድ ደረጀ የሚሉ ስለ ቀዛ በዛ ምክንያት እመላለታለሁ። ለምሳሌ ትላንትና ከወጡት ውስጥ ደማን ደውላቡ ዩኒቨርሲቲ አባቴ አራርሶቱ ሳይንባል የዩኒቨርሲቲ ሌቸረር ነው። እነዚህ እንደዚህ አይነት መምህራኖች እና ትልልቅ ስም ያላቸው ነው እንጂ በርካታዎቹ ዛሬም በየ እስር ቤቱ ኦሮሞ ብቻ አይደለም፣ ከአማራም ትግራይ ልጆች ያሉበት፣ የደቡብ ልጆች ያሉበት፣ የኦሮሚያም ልጆች ያሉበት በተለምዶ ሰባ ሰባት የሚባሉት እና ኦሮሞዎችን እዛ ውስጥ ስላሉ ማለት ነው። አሁንም ዛሬም አርባ ሰባት ሰዎች እስር ቤት ናቸው እና ከፍ ግን አንድ ሶስተኛ ቢለቀቅ ነው እንደ ኦሮሚያ ሳስብ እና ሲገምት ካሉኝ መረጃ ማለት ነው። እንግዲህ አሁን አዲስ ጠቅላይ ሚኒስትር መጥተዋል። ዶክተር አብይ አህመድ ምንድን ነው የሚጠበቅባቸው እስረኞቹ በኩል በአንደኛው ደረጃ እነዚህ የፖለቲካ እስረኞች የተባሉትን ይታወቃሉ። ይሄ ደረቅ ወንጀል ያልሆኑትን እጅግ በጣም በርካታዎች፣ በጣም በርካታዎች፣ እንደ ክልሎቹ ስፋት ኦሮሚያ ውስጥ በጣም ይበዛሉ፣ አማራ ይቀጥላል፣ እንደዚህ ትግራይም፣ ሶማሌም፣ አፓሪም እነዚህም በሙሉ በአስቾካይ መልቀቅ አለባቸው። ይሄ ግማሽ ላይቶ ግማሽ ጎፈሬ አይሆንም። በኢትዮጵያ ባህል ነ ዶክተር አብይ ተስፋ ንግግራቸው ኢትዮጵያዊ ባህልን የጋራ እምነትን ከፍ ማድረግ ነው። ይሄ ማድረግ ማለት ዝነኞችን ይህንን ታዋቂዎቹን ፈትቶ እነዚህ ከዩኒቨርሲቲ የወጡትን ምስኪን ወጣቶችን ይሄ ቄሮ የሚባለውን ነገ ሀገሪቷ የነሱ የሆኑትን በየማራሚያ ቤቱ አግብሮ ምንም የሉ አስቸኳይ አንድ የፖለቲካ እስረኞችን ሙሉ በሙሉ ከወጣት እስከ ሽማግሌ፣ ከወንድ እስከ ሴት መልቀቅ አጣዳፊ ስራ ነው። ሁለተኛ ስራቸው ደግሞ ይሄ አስቸኳይ ጊዜ አዋጅ እያንዳንዱ ክልል የራሱን ጸጥታ ለመጠበቅ ከበቂ በላይ ታማኝ ህዝብ ነው። ምክንያቱም ጸጥታ የህዝብ እንጂ የመንግስት አይደለም። ህዝብ ሲበደል ነው መንግስት ላይ ሮሮ የሚያሰማው እንጂ አስተዳደሩ ከተስተካከለ ኦሮሚያ፣ አማራ፣ ትግራይ፣ ደቡብ በሙሉ የራሳቸውን ጸጥታ ይጠብቃሉ። ፖሊሲ እኮ በመቶ ሚሊዮን ህዝብ ለምልክት አይም ጸጥታ ነው የሚጠብቀው ፖሊሲ ነው። እና ይሄ መከላከያ ሰራዊቱ የአስቸኳይ ጊዜ አዋጁን ማንሳት አለባቸው። በአጣዳፊ እማጸናለሁ፣ ይህ ፖለቲካ እስረኞችን በሙሉ እንዲለቁ ይዜ ነው። በጣም አመሰግናለሁ። አቶ ወንድሙ ኢብስ ለሰጡኝ ማብራ መራራ የነገረ ኢትዮጵያ ጋዜጣ የቀድሞ አዘጋጅ እና በተለየ ሁኔታ የእስረኞችን ጉዳይ እየተከታተለ ዘገባ የሚያቀርበው ጌታቸው ሽፈራው የቅንጅት አመራሮች ታስረው በነበረ ጊዜ የታሰሩና ከዛ ጋር በተያያዘ የተፈረደባቸው ሳይቀሩ እስር ቤት ይገኛሉ ይላል። ከአሁን ቀደም የተፈረደባቸው ናቸው። ብዙ ስለ እነሱ የማይታወቅ ብዙ ሰዎች አሉ። ደግሞም አሁን በጸረ ሽብር አዋጁ እንደ ዛሬው እንደውም የቀለለ አልነበረም። ረዥም ፍርድ የሚፈረድባቸው ሀያ አመት ከዛ በላይ የሚፈረድባቸው ብዙ ሰዎች አሉ። ለምሳሌ የአየር ኃይል አባላት እንደውም በድሮ በቅንጅት ጋር ተገናኝታችኋል የተባሉ የጦር መኮንኖች ሳይቀር ለሚዲያው ተጋላጭ ያልሆኑ ሰዎች አሉ። አሁንም ከዛ ባሻገር ግን ክሳቸው እየሄደ ያለ ብዙ እስረኞች አሁንም አሉ። ለምሳሌ ቅሊንጦ በሶስት መቶ ያህል ክሳቸውን እየተከታተሉ ያሉ እስረኞች እንዳሉ ሰምቻለሁ። ዝዋይ ደግሞ እስከ ሁለት መቶ የሚደርሱ የተፈረደባቸው እስረኞች አሉ። ከዚህ ባሻገር ሸዋሮቤትና ቃሊቲም እንዲሁ የተፈረደባቸው እስረኞች እንዳሉ ማረጋገጥ ያለው በአማራ ክልልስ ከአማራ ክልል ጋር በተያያዘ እንግዲህ አማራ ክልል የተቃውሞ እንቅስቃሴ የነበረበት አካባቢ ነው እና ከአማራ ክልል የተያያዙ ከወልቃይት ኮሚቴ ጋር በተያያዘ እንደዚህ ከአማራ ክልል ተይዘው ያልተፈቱ ሰዎች አሉ። አሉ ካሌ ከበወልቃይት ጋር በተያያዘ ነጎይቶም ርስቃ የሚባሉ አስራ አራት ሰዎች አሉ። ነአጋዬ አድማሱ የሚባሉ አራት ሰዎች አሉ። ነክንዱዱብ የሚባሉ አምስት ሰዎች አሉ። ነባህር ዳር አካባቢ ነታደሰ መሸሻ የሚባሉ ከአስር በላይ ሰዎች አሉ። እንዲሁም ደግሞ በዚህ ወልቃይት አካባቢ የተያዙ ከግንቦት ሰባት መጥታችሁ ከመንግስት ወታደሮች ጋር ተኩስ ገጥማችሁ ሕይወትም አረስታችኋል የተባሉ በነሚስታ ሸሱር ክስ መዝገብ የተከሰሱ ሰባ ሰባት ተከሳሾች አሉ። ግማሾቹ ተፈርዶባቸዋል አንከላከልም ብለው ግማሾቹ እነ መብራቱ የሚባሉ ስድስት ሰዎች አሉ። እነ ገበይ ንጉስ የሚባሉ አስራ አራት ሰዎች አሉ። ሌሎችም ብዙ እስረኞች አሉ። ከዚሁ ከአማራ ክልል የመጡ እንግዲህ በፊንጦ ካሉት ከመቶ ሀምሳ ያልተናነሱ እስረኞች አሉ። ዝዋይም ከሀምሳ በላይ የሚሆኑ እስረኞች ከአማራ ክልል የመጡ እንደሆኑ ማረጋገጥ ያለው በአጠቅ ከአማራ ክልል የተለያዩ ከተሞች በተለያየ ጊዜ ተይዘው የታሰሩ ሰዎች አሁንም እስር ቤት እንደሚገኙ ይናገራል። ከእስር ሲለቀቁ በአንድ መዝገብ ላይ በአንድነት ተከስሰው የነበሩ ሰዎችን እየነጣጠሉና ቀስ እያሉ በመፍታት ለፖለቲካ ትርፍ ማጫወቻ እየተጠቀሙባቸው መሆኑን ገልጾ ትክክለኛ ለውጥ የሚፈልግ አካል ሁሉንም የህሊናና የፖለቲካ እስረኞች መፍታት የግድ መሆኑን ያስረዳል። የኦፌኮ አቶ ሙላቱ ገመቹ አቶ ወንድሙ ኤብሳም ሆኑ ጌታቸው ሽፈራው እስሩ አሁንም እንዳልቀረ ይናገራሉ። በአንድ በኩል መፍታት ከዛ ደግሞ ራሱ ኢህአዲግ ስላመነው የሀገሪቱ ችግሮች የሚናገሩ ሰዎችን መልሶ እያሰረ ነው ይላሉ። በቅርቡ ስለታሰሩ ሰዎች መግለጫ የሰጠው የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት በዚህ አሁን በታወጀው በአስቸኳይ ጊዜ አዋጁ ስር ወደ አንድ ሺህ የሚጠጉ ሰዎች መታሰራቸውን አስታውቆ ነበር። ጌታቸው ሽፈራው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኦሮሚያ ክልል ፍትሕ ቢሮ ቃል አቀባይ አቶ ታዬ ደንዳ ከታሳል ቹ ሁለቱ እንደሆኑ ይናገራሉ። አዲሱ ጠቅላይ ሚኒስትር አብይ አህመድ በፖለቲካ አመለካከታቸው፣ በአስተሳሰባቸው በመንግስት ላይ ጥያቄና ትችት በመሰንዘራቸው ብቻ ታስረው እየተሰቃዩ ያሉ ሰዎችን የመፍታት ጉዳይ ቀዳሚ ስራቸው ሊሆን ይገባልም ባይ ነው። እንዲያውም የራሳቸው የነ ዶክተር አብይ ደጋፊ የነበሩት ጦማሪ ስዩም ተሾመና ታዬ ደንዳ የመሰሉ ሰዎች ጠቅላይ ሚኒስተሩ ወደ ስልጣን እንዲመጡ ፍላጎት የነበራቸው የህዝብን ጥያቄ ሲያነሱ የነበሩ ሰዎች ግን ትኮት አልሰጡም። እዚሁ እዚሁ አዲስ አበባ ነው ያሉት እሳቸው የተለያየ ቦታ ሲዞሩ ግን እነዚህ ሰዎች ግን መፍትሄ መስሎት አልቻሉም። ከዛም ባሻገር ግን በጣም ጉዳት የደረሰባቸው ማዕከላዊ ተዘግቷል ተብሎ በማዕከላዊ ጉዳት የደረሰባቸው ሰዎች አሁንም ስር ላይ ናቸው። በጣም የሚያሳዝነው አሁንም እየተጠቀሙ ያሉት ጠቅላይ ሚኒስተሩም ከኢህአዴግ የተለ ምንም የተለየ ነገር ነው ብዬ አላምንም። ኢህአዴግ ሲጨንቀው አብረው ወስነው ስንቅ የሚሆናቸውን አስቀርተው ለምሳሌ እኔ በቂሊንጦ ቃጠሎ ወቅት ነበርኩኝ፣ እስር ቤት ውስጥ ነበር ቃጠሎው እንዴት እንደተቃጠለም እናውቃለን። አብዛኛዎቹ ሰዎች ቂሊንጦ እስር ቤት ውስጥ እንኳን ያልነበሩ ናቸው። እነ ፍቅረ ማርያም አስማማው ከወር በፊት ዝዋ የነበሩ ናቸው። እነ ማስረሻ ሰጡ እና አበበ ወርጌሳ ሸልማቤት የነበሩ ሲቃጠል እንኳን ያላዩ ምን እንደተፈጠረ እንኳን ያላዩ ተኩሱና ጫጫታው ምን እንደሆነ እንኳን ያላወቁ ሰዎች ናቸው። እና አግባው ሰተኝ እነ አንጋው ተገኝ እነ ከበደ ጨመዳ የመሳሰሉ ሰዎች ደግሞ እኔ የነበርኩት ዞን ዞና እንዲባላል ደግሞ ያልተቃጠለ ዞን የነበሩ ናቸው ያልተቃጠለ ዞን ውስጥ የነበሩ ሰዎች ናቸው የተከሰሱ ስለዚህ እነዚህ ሰዎች ሰላስ ስምንት ናቸው ከሰላስ ስምንቱ እስካሁን አንድ ሰው እንኳን አልተፈታም በሌላ በኩል አረና ትግራይ በትግራይ በኦሮሚያ በአማራ እና በደቡብ ክልል የትግራይ ተወላጆች የፖለቲካ እስረኞች እንደሚገኙ ገልጿል የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በተለይ በሻሸመኔ ከተማ ታስረዋል የተባሉትን በተመለከተ አጣሪ ቡድን ልኮ ማጣራቱን ጠቁሞ ወደ ሰባ አንድ የሚጠጉ ረኞች እንዳሉ ተናግረዋል። ከሁለት ዓመት በፊት በኦሮሚያ አካባቢ የሚኖሩ የነበሩ በተለይ በሻሸመኔ ከተማ አካባቢዋን የሚኖሩ የትግራይ ተወላጆች ሰባ ሶስት ሰዎች ታስረው ነበረ። ይህም የአስቸኳይ ጊዜ አዋጁ ደፍራችኋል፣ ምልክት አሳይታችኋል፣ ለኦሮሞ ሕዝብ የሚሳደብ ቃል ተጠቅማችኋል፣ እንዲሁም የኮንትሮባንድ ንግድ ተሳትፏችኋል የሚሉ በሚል ምክንያቶች የታሰሩ ሰባ ሶስት ነበሩ። ከእነዚህ ሰባ አንዱ የትግራይ ተወላጆች ናቸው እና የሁኔታ ሁኔታ ታሳሪዎች እንዲሁም የሚያስረብን በተለይ የተወሰኑ የተፈቱ ስለነበሩ በርካታ የንብረት መወረስ ድብድባዎችም ከፍተኛ የሆነ ጉዳት እስከ ማድረስ የደረሰ ጥቃቶች እንደደረሰባቸው እንዲሁም ሰላሳ ሺህ ብር ከፍለው እንዲወጡ ተጠይቀው እንደነበርና አቅም ያላቸው ሀያ ስድስት ሰዎች ከፍለው እንደወጡ፣ ሌሎቹ አርባ ስምንት ሰዎች ግን ገንዘብ ስለሌላቸው ሊወጡ አልቻሉም። ሰላሳ ሺህ ብር ማለት የዋስትና ገንዘብ ማስያዣ ነው ወይስ ቦነው ምንድን ነው? ሰላሳ ሺህ ብር በቃ እንዲሁ ነው ክፈሉት ተብለናል። ከከፈልን በኋላ ወጥተናል፣ ነው ያሉት። የባስ አይመስለኝም፣ ዘንብላችሁ ከፍላችሁ ውጡ ነው የተባሉት እና የፈቀዱት አርባ ስምንት ደግሞ ግማሽ ሶስት አመት ከሀምሳ ሺህ ብር ስምንት አመት ከመቶ ሀምሳ ሺህ ብር ተፈርዶባቸው መውጣት አልቻሉም። ይሄ ነገር መረጃ ሲደርሰን እኛም ሰዎች ልከናል ወደ ሻሸመኔ፣ አጣርተን ከራሳቸው እና ከቤቱ ከቤተሰቦቻቸው ጠይቀን ይሄ ነገር ሀቅ መሆኑን ከነ የክስ ቻርጁ ከነ ማስረጃውም ይዘን በእጃችን አስገብተን ስልቀሳቀስ ነበር። እንደ አጋጣሚ ሆኖ ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት የእራት ግብዣ ሲጋብዙ በመድረክ ባለው ውክልና እና ገብተው ነበር እና ለመንግስት ተወካዮች ይሄ ነገር አቅርበዋል። እሷ እንደውም ይሄ ነገር ከዚህ በፊት በተለይ ሻሸመኔ ያሉት እስረኞችን በተመለከተ እኛም በወቅቱ ዘገባ ስናቀርብ ነበረ የሻሸመኔ ከተማ ከንቲባም ያን ጊዜ ሲናገሩ እነዚህ ሰዎች የታሰሩት አንደኛ ተለይተው የትግራይ ተወላጆች ብቻ እንዳልሆኑ ከሌሎች እስረኞች ጋር መታሰራቸውን የታሰሩበት ምክንያት በወንጀል ተጠርጥረው እንደሆነ ከፖለቲካ ጋር የተያያዘ ወይም በፖለቲከኝነታቸው በተቃውሞ እንቅስቃሴ ውስጥ ወይም በእንደዛ ሳይሆን ከወንጀል ጋር በተያያዘ ተጠርጥረው መሆኑን ቃለምልልስ ሰጥተው ነበር። ፍርድ ቤትም የቀረበባቸው ክስ እንደሱ አይነት እንደሆነ ተናግረዋል። ከታሰሩት ከሰባ ሶስት ሰዎች ሁለቱ ናቸው ከትግራይ ተወላጆች ያልሆኑ። አንድ ጉራጌና አንድ የወላይታ ተወላጆች የሆኑት ይህም አንድ ማሳያ ነው። ሁለተኛው የቻርጅ ክሱ አለ ኮማንድ ፖስቱ ጥተዋል፣ ምልክት አሳይተዋል የሚሉና በተጨማሪም ኮንትሮባንድ ነጋዴዎች ተብለውን ነው። ይሄ አሁን የኮንትሮባንድ የተባለውን ፍርድ ቤት ተከራክረው ያሸነፉበት ነው። የፍርድ ቤት ማስረጃ አላቸው ሕጋዊ መሆኑንም ያረጋገጡበት ማለት ነው። እና ይሄ ነገር ሲታይ አሁን እኛ እየገለጽን ያለ ነው። ወንጀል ያልሆኑትም በግድያም በሌላም የተከሰሱትም እዚህ ላይ አላካተትንም። እኛም ይሄ ነገር ከቤተሰቦቻቸው የክሳቸው ታርጀም የኛ ተወካዮች አነጋግረውም ያረጋገጥ ነው። የፖለቲካ እስረኞችም ሆናቸው ነው። ስለዚህ የከንቲባው ንግግር ሐልቅነት ይጎድለዋል የሚል እምነት አለን። የፖለቲካ እስረኞች ናቸው ሲሉ የፖለቲካ እስረኝነታቸው በምንድን ነው? በምን ላይ ተሳትፈው ነው ፖለቲካ እስረኞች ለማለት ያስደፈረን? በኦህዴድ እና በህወሀት የነበረው የስልጣን ሽኩቻ እንደማስያዣ ነው ሰላጣን ይሆን እነዚህ ሰዎች ያን ሲያዙ ህወሀትና ኦህዴድ ከፍተኛ ፎክር እና ከፍተኛ ትግል ላይ ነበሩ። ይሄ ነገር ኦህዴዶች ለህወሀት ማንበርከኪያ ዘዴ ተጠቅመው ነው ያሰሯቸው እና ሌላ ብሔር መሰረት ያደረገ ጥቃቶችም እየደረሱ ነበር በየትኛውም በአማራ ክልልም በኦሮሚያም እየደረሱ ነበርና፣ ነገሩ ይሄ የተያያዘ ነው። እና ክስ በራሱ ኮማንድ ፖስት ሰዋል፣ ምልክት አሳይተዋል፣ የኦኔግ ዛነር ይዘዋል፣ ምናምን የሚል ነበረ። ክስም የፖለቲካው ክስ ነው የቀረበባቸው። አቶ አንዶ ማያይዘው በሻሸመኔ ብቻ ሳይሆን በትግራይ ክልል ጭምር ታስረው የሚገኙ የፖለቲካ እስረኞች እንዳሉ ገልጸው ሁሉም ሊፈቱ ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ አርብ ዕለት ወደ መቀሌ ተጉዘው በነበረበት ወቅት ስለታሰሩ የትግራይ ተወላጆች ከተሰብሳቢዎቹ ጥያቄ ቀርቦላቸው ነበር። ትግራዋይ በሄደበት ክልል እየ እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ አመት የነበረ እስረኛ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልከት ተፈተው 11 ሰው ብቻ ነው አሁን እስር ቤት ያለው። ከ11ዱ ስድስቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ትስስር የለውም። አምስቱ በቅርቡ በነበረ ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። ሁለት ሰው በሽብር ምክንያት ከክልል ወደ ፌዴራል ሄደዋል። ከይዛቸው እነዚያ አምስቶች ያልተፈረደባቸው መልሰን ፈትሸን ስለ ወንጀላቸው ሳይሆን ስለ ትግራይ ሕዝብ ክብር ማድረግ የሚገባን እናደረጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል። ሌላው ከዞን ይገባኛል ጥያቄ ጋር በተያያዘ ደም አፋሳሽ ግጭት የተካሄደበት በደቡብ ክልል የኮንሶ ወረዳ፣ በወቅቱ ታስረው የሚገኙ ሰዎች አሁንም ድረስ በእስር ላይ እንደሚገኙ በዞን የመተዳደር ጥያቄ ይዘው ከነበሩት የኮሚቴ አባላት መካከል አንዱ አቶ ገመቹ ገንፌ ለአሜሪካ ድምጽ ተናግረዋል። ከሀያ ሶስት የኮሚቴው አባላት መካከል አስሩ ለጊዜው ከአካባቢው ተሰውረው እንደሚገኙ ገልጸው አስራ ስድስት የኮሚቴ አባላቱን ጨምሮ ብዙ ሰው እስር ቤት እንደሚገኝ ተናግረዋል። በጣም የሚገርመው ነገር በቅርብ ጊዜ እስረኞች እየተፈቱ ነው ያለው። የኮንሶ ግን ይለያል። ከብዙ ሺህ እስረኞች መካከል የተወሰኑትን ሰዎች እንደ አርሶ አደር ያሉትን ተጽዕኖ አመጡ የተባሉትን ሰዎች ያው ሲፈቱ ነበር። ከዛ በኋላ የተፈቱትም ሰዎች እንደገና የመከሰስ በተለይ በፌዴራል አቃቤ ህግ ስም የክስ ቻርጆች እየተሰጣቸው ነው ያሉት። ተፈቶ የተባሉትም ደግሞ የእስር ጊዜያቸውን የጨረሱ ናቸው። በሀሰት ተመስክሮባቸው ያለ ማስረጃም ተፈርዶባቸው የታሰሩና የእስር ጊዜያቸውን የጨረሱ እንጂ አንድም ኮንሶ በምህረትና በይቅርታ እየተፈታ የለም። በተለይ በተለይ በመጀመሪያ ዙር ወደ አምስት መቶ አስራ ስምንት ሰዎች ይፈታሉ ተብሎ በፌደራል አቃቢ ህግ በተገለጸ ጊዜ አራት መቶ አስራ ሶስቱ የደቡብ ክልል ነው። ከዛ ውስጥ ሶስት መቶ ስልሳ አንዱ የገዲኦ ነው። እንግዲህ በኮንሶ ውስጥ የተፈጸመው ችግር የተፈጸመው ግድያ ህዝቡ ያነሳው ነገር የደረሰው ጉዳት ከገዲኦ ጋር አይነጻጸርም። በጣም ይበልጣል። ግን ሶስት መቶ ስልሳ አንዱ የገዲኦ ሲሆን ሀምሳ ሁለት ብቻ ነው የኮንሶ። እነዛ ሀምሳ ሁለት ሰዎች ይፈታሉ ተባሉት ሳይፈቱ ነው እስካሁን በእስር ቤት ሆኖ ማስረጃ የመስማት ሂደት እየተካሄደባቸው ያሉት ስለዚህ ለማስ ሚዲያ ፍጆታ ብሎ የተጠቀሙት እንጂ ፍቺ የሚባል ነገር በኮንሶ እስካሁን ድረስ እንደሌለ ነው። አሁን በሁለተኛ ዙር ደግሞ ወደ መቶ ሰባ ሰባት ሰዎች ይፈታሉ ተብሎ ነበር። እነዛም የእስር ጊዜያቸውን የጨርሱ ሰዎች ናቸው። እስካሁን ድረስ በይቅርታ የተፈታ የለም፣ በምህረት እየተፈታ አንድም እንደሌለ ማረጋገጥ እንፈልጋለን። በአጠቃላይ በእናንተ ኮሚቴ ውስጥ የነበሩ ከእናንተ ጋር የነበሩ ሰዎች የት ነው ያሉት? እንግዲህ የኮሚቴ አባላት ያው ሀያ ሶስት ነን ሀያ ሶስቱ አስራ ስድስቱ እስር ቤት ነው ያሉት። ሰባቱ ሰዎች ደግሞ በተለያየ ቦታ በረተሰብ ውስጥ በኮንሶ እና በዛ አካባቢው ነው ያለ ነው። እኛ ብቻ አይደለንም። ንዑሳን ኮሚቴ የተባሉትም እንደዛው እስር ላይ ያሉት በርከት ያሉት ደግሞ ያው ስደት ላይ ያሉት አካባቢውንም ጥሎ ደግሞ ስራ ፍለጋ ወደ ሌላ አካባቢ ሁሉ እየተበተኑ ሰዎችም ጭምራሉ እና ከአስራ ስድስቱ ሰዎች ህመም ያለባቸውና እድሜያቸው በጣም የገፉ አዛውንቶች ሶስት ሰዎችን ብቻ ነው እየለቀቁት ባለፈው ጊዜ ይሄ የሶስት ሳምንት በላይ ስልጠና ከሰጣች በኋላ ተለቀቁት ሶስት ሰዎች ብቻ ናቸው። ሌሎቹ እንዳሉ የሃይማኖት አባቶችን ጨምሮ፣ የባህል አባቶችን ጨምሮ፣ የሀገር ሽማግሎችን ጨምሮ እነዛ ምሁራኖች በሙሉ እስር ቤት ነው እስካሁን ድረስ እየታሹ ያሉት ማለት ነው። አቶ ገመቹ እስረኞቹ በአርባ ምንጭና በሌሎች የተለያዩ ቦታዎች እንደሚገኙ ጠቁመው በኮንሶ በኩል አንድም የተፈታ ችግር የለም ብለዋል። አዲሱ ጠቅላይ ሚኒስትር ዐቢይ አህመድ የኮንሶን ህዝብ ጉዳይ እንዲመለከቱም ጠይቀዋል። የምንጠይቀው ነገር አንደኛ ህዝብ ይህን ያህል መስዋዕትነት የከፈለበት ጥያቄ ያለምንም ቅድመ ሁኔታ ምላሽ እንዲያገኝ ነው። የኮንሶ ህዝብ ይሄ ጥያቄ ምላሽ የሚያገኝ ከሆነ አሁንም አዲሱ ጠቅላይ ሚኒስትር መጣ አልመጣ የኮንሶ ህዝብ ከመንግስት ጋር አይደለም። አሁንም በሆነ ጥያቄው ያለምንም ቅድመ ሁኔታ ምላሽ እንዲያገኝ ነው። ከዛ በኋላ ህዝቡ ራሱን በራሱ መወሰን አለበት። እንዴት እንደሚኖር ህዝቡ ያውቃል። እና ይሄ ጥያቄ አንደኛ መመለስ አለበት። ሁለተኛ ያለምንም ቅድመ ሁኔታ እንግዲህ ጥፋተኞች እኛን ብሎ ብለዋል። ለተከሰተው ችግር እኛን እንጥፋተኞች ብሎ በሚዲያቸው አውጀዋል። ነገር ግን ጥፋተኞች እነሱ ሆነው እያለ መታሰር የሚገባቸው እነሱ ሆነው እያሉ ሌላው ንጹህ ህዝብ ህዝብን ስለወከለ ስለ ህዝብ ስለተናገረ የሚታሰርበት የለም። ስለዚህ ያለምንም ቅድመ ሁኔታ የተፈረደባቸውም በሐሰት ያልተፈረደባቸውም ያለምንም ቅድመ ሁኔታ እንድፈቱ የምንፈልገው እንደኛ በስደት ላይ ያሉት ከስራቸው ተፈናቅሎ ወደ ሌላ አካባቢ የሄዱ ሌላ አካባቢ ሄዶ ለመቀጠር የተገደዱ የኮንሶ ብሔረሰብ ልጆች ያለምንም ቅድመ ሁኔታ እንዲመለሱ ነው የምንፈልገው። ዶክተር አብይ አህመድ የጠቅላይ ሚኒስትርነትን ስልጣን ከጨበጡ ዛሬ አስራ አራተኛ ቀናቸው ሲሆን እስረኞች እንዲፈቱ የሚጠይቁና የሚወተውቱ ብዙ ጥያቄዎች እየተሰነዘሩ ነው። መንግስት በቀሪ እስረኞች ላይ የሚወስደውን እርምጃ በተመለከተ ምላሽ ለማግኘት ከፌዴራልም ሆነ ከክልል ባለስልጣናት መረጃን ለማግኘት ያደረግነው ጥረት አልተሳካም።